ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በ1431 መካከለኛ ሞገድ ዘወትር ከሰኞ እስከ አርብ ከምሽቱ አሁን አንድ እስከ አንድ ተኩል የምናቀርበውን ፕሮግራም ጀመርን። ተናስተልና አድማጮች እንደምንላችሁ አምስታችኋል። ረቡ ግንቦት 26 2007 ዓ.ም ተሳስተና ረጃችሁ አዲስ በመነኝ ሲሆን ግርማ ፕሮግራሙን ትገኛለች። እንደ እንደተለመደው ወቅታዊ ርዕሶችን የምናሰማበት የግማሽ ሰዓት ፕሮግራም የተለያዩ ቅንብሮችን ያስተናግዳል። ከሁሉም ቀዳሚው የዓለም ዜና ነውና አጥር ያለው የዓለም ዜናውን ልሰሙ መስመሩን ለአንባብ። ጤና ያስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ይታየነኝ። የፊፋ ፕሬዚደንት ሴፕ ብላተር ድርጅቱ በተጠመደበት የሙስና ቅሌት በተያያዘ በዩናይትድ ስቴትስ ምርመራ የተከፈተባቸው መሆኑን የአሜሪካ የዜና አውታሮች ዘግበዋል። የሰባ ዘጠኝ አመቱ ሴፕ ብላተር በዩናይትድ ስቴትስ ፌዴራል አቃቤ ሕግና ኤፍቢአይ ማለት የፌዴራሉ ምርመራ ቢሮ እየተመረመሩ የመሆኑ ዜና የወጣው ብላተር በድንገት ስልጣኔ መልቀቂ ነው ብለው ዙሪክ ላይ በጋዜጣዊ ጉባኤ ካስታወቁ ከጥቂት ሰአታት በኋላ ነው። ባለፈው ሳምንት አርብ ለአምስተኛ ጊዜ ለፊፋ ፕሬዝደንትነት የተመረጡት ብላተር የመላው የእግር ኳስ አፍቃሪ፣ የተጫዋቾች፣ የክለቦችም ሆነ እንደኛ እንደ ፊፋ አመራሮች ሁሉ የእግር ኳስን ሕይወታቸው እስትንፋሳቸው አድርገው የሚኖሩ አፍቃሪዎች ሪፖርት ይሁንታ እንደሌለኝ እገነዘባለሁ ማለታቸው ተጠቅሷል። ፊፋ ከመሰረቱ መስተካከል አለበት፣ ያም እንዲሆን በጥረት እሰራለሁ ሲሉ ብላተር ቃል ገብተዋል። አብዛኞቹ ለፊፋ በብዙ ሚሊዮን ዶላር ስፖንሰር ወይም ድጋፍ የሚያደርጉት ኩባንያዎች እሳቸው ከፕሬዝደንትነት ለመልቀቅ ያደረጉትን ውሳኔ አድንቀውላቸዋል። የአሜሪካ ኮካኮላ ኩባንያ ለስፖርት ለእግር ኳስና ለአፍቃሪዎቹ የሚጠቅም አዎንታዊ እርምጃ ብሎታል። ቀድሞ የፊፋ ስራ አስኪያጅ ቦርድ አባል የነበሩት የደቡብ ኮሪያው ሃንዴ ኩባንያ ወራሽ ባለብዙ ቢሊዮን ቱጃሩ ቹንግ ሞን ጁንግ ለፊፋ ፕሬዝደንትነት እንደሚወዳደሩ ዛሬ ሶል ውስጥ ይፋ አድርገዋል። የናይጄሪያ መንግስት ሽምቅ ተዋጊውን ቦኮሃራም ለመደምሰስ ባካሄደው ዘመቻ ሳቢያ ቁጥራቸው ከ ከስምንት ሺህ በላይ የሚሆኑ የሀገሪቱ ዜጎች ይወጠፍቷል ሲል አንድ የሰብአዊ መብት ቡድን ገለጠ። አምነስቲ ኢንተርናሽናል ሲናገር የናይጄሪያ የጦር ሰራዊት በቦኮ ሀራም ላይ ዘመቻ ከከፈተበት እንደ አውሮፓውያን አቆጣጠር ከ2009 ዓ ም ወዲህ ከአንድ ሺህ ሁለት መቶ በላይ ሰዎች መረሸናቸውን መርማሪዎቻችን ደርሰውበታል ብሏል። ቢያንስ ሰባት መቶ የሚሆኑ ደግሞ በእስር ላይ እንዳሉ፣ ሰቆቃ ተፈጽሞባቸው ወይም በውሃ ጥም፣ በረሃብ አለዚያም በታሰሩባቸው ክፍሎች ከመጠን በላይ በመጨናነቅ ሕይወታቸው አልፏል ብሏል። አምነስቲ የናይጀሪያ ከፍተኛ የጦር ሰራዊት ባለስልጣናት እስረኞች በብዛት እንደሚሞቱ ያሉበትንም ሁኔታ እያወቁ አንድም እርምጃ አልወሰዱም፣ ሲል አምነስቲ ወቅሷል። ደቡብ ሱዳን በሀገሯ የተባበሩት መንግስታት ድርጅት ምክትል ተጠሪውን ለማስወጣት ያደረገችውን ውሳኔ ዩናይትድ ስቴትስ አውግዘዋለች። በደቡብ ሱዳን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪው ቶቢ ላንዘርን የማስወጣቷን ውሳኔ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዓለም አቀፉ ማህበረሰብ በሀገሪቱ ሰላምና መረጋጋት እንዲመጣ የሚያደርገውን ጥረት እንደ መስደብ ይቆጠራል ብሏል። እንግሊዛዊው ዲፕሎማት ፊት ለፊት የሚናገሩና የደቡብ ሱዳንን መንግስት የእርስ በርስ ጦርነቱን ለማስቆም አልቻለም በማለት በተደጋጋሚ ሲነቅፉ እንደነበር ተጠቁሟል። የተባበሩት መንግስታት ዋና ጸሐፊ ባንኪሙን ጁባ ውሳኔዋን በአስቸኳይ እንድትቀለብስ መጠየቃቸው ይታወሳል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ዜናውን አደመጣችሁ። ሶስት ሰዓት መደበኛ ፕሮግራማችን ደግሞ ሰፋ ያለ ዜናና ዘገባዎች ይቀርባሉ። ወደ መጀመሪያ ውቅ ነበር ልውሰዳችሁ። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በሽብር ወንጀል ተጠርጥረው ከተከሰሱት የኢንተርኔት አምደኞች መካከል በአንዱ ላይ ጥፋተኛ ነው ብሎ የእስር ቅጣት በይኗል። ይሁንና የእስሩ ቅጣት ለሁለት ዓመታት ታግዶ እንዲቆይ ወስኗል። መለስካቸው አመሃ ነው ዝርዝሩን ያላከልን። አቃቢ ሕግ በነሶሊያና ሽመልስ የክስ መዝገብ በሽብር ወንጀል ክስ ከመሰረተባቸው ዘጠኝ የኢንተርኔት አምደኞችና ጋዜጠኞች መካከል ሰባተኛ ተከሳሽ አቤል ዋበላ ባለፈው ሳምንት ችሎት ደፍረዋል በሚል ፍርድ ቤቱ የጥፋተኝነት ውሳኔ ያሳልፎበት ቆይቷል። በዛሬው ዕለት ፍርድ ቤቱ እንዳተተው ተከሳሹ ጥፋተኛ የተባለባቸውን የህግ አንቀጾች ዘርዝሯል። ተከሳሽ በዕለቱ የችሎት ስነ ሥርዓት በመጣስ ያደረገው ድርጊት ጥፋተኛ እንደሚያሰኘውም አስረድተዋል። ይህ ጥፋት ሊያስከትል የሚችለውን ቅጣትን በመዘርዘር ካተተ በኋላ የጥፋቱን ክብደትና ቅለት መዝኖ ተከሳሹን ያስተምራል ያለውን ቅጣት መወሰኑን ከተናገረ በኋላ አቤሎ አበላ በአራት ወራት እስራት እንዲቀጣ መወሰኑን ፍርድ ቤቱ አሳውቋል። ይሁን እንጂ የተከሳሽ ጠበቃ በእለቱ ባቀረቡት አቤቱታ ተከሳሽ መብቱ የተነፈገው መስሎ ስለተሰማው እና በጊዜው በተፈጠረበት ስሜት ተገፍቶ ያደረገው ጥፋት መሆኑን ገልጸው ፍርድ ቤቱ በግሳጼ እንዲያልፈው መጠየቃቸውን አስታውሰዋል። ስለሆነም ይህ የቅጣት ውሳኔ እንዳለ ሆኖ ለሁለት ዓመት ታግዶ እንዲቆይ አዟል። ተከሳሹንም በእነዚህ በሁለት ዓመታት ተመሳሳይ ጥፋት እንዳይፈጽም አስጠንቅቆ ለሚቀጥለው ቀጠሮ ሰኔ 8 ቀን 2007 ዓ ም እንዲቀርብ ትእዛዝ ሰጥቷል። አቃቢ ሕግ አቤል ዋበላን ጨምሮ በሌሎች ስምንት ተከሳሾች ላይ በሽብር ወንጀል ክስ ከመሠረተባቸው አያሌ ወራት አልፏል። በአሁኑ ወቅትም የአቃቢ ሕግ ማስረጃ እየተሰማ መሆኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው ሌላም ከምርጫ ጋር የተያያዘ አንድ ዘገባ አለው። የመላ ኢትዮጵያ አንድነት ድርጅት መኢአድ በአምስተኛው አገር አቀፍ ምርጫ ወቅት በአባሎቹና በደጋፊዎቹ ላይ ከፍተኛ ወከባና በደል እንደተፈጸመባቸው ገልጧል። በዚህ ምክንያት የምርጫውን ውጤት እንደማይቀበል መኢአድ አስታውቋል። መለስካቸው፣ የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ እኩለቀን ጀምሮ በሰጠው ጋዜጣዊ መግለጫ ላይ ያሰራጨው ጽሑፍ እንደሚያመለክተው በምርጫው ሂደትና በምርጫው ዕለት በተለያዩ የሀገሪቱ ክፍሎች ተፈጽመዋል ያላቸውን ህገወጥ ድርጊቶች በዘጠኝ ክፍሎች ዘርዝረዋቸዋል። በእያንዳንዱ ህገወጥ ድርጊት ስርም ለአብነት የተጠቀሱ ስፍራዎችና ህገወጥ ድርጊቱ የተፈጸመባቸው ሰዎች ብዛት ተመልክተዋል። ህገወጥ ድርጊቶቹ ከድብደባ፣ ማሰር እጩዎችንና ታዛቢዎችን ማባረር ጀምሮ እስከ በምርጫ ዕለት አዲስ የምርጫ ካርድ እያዞሩ ለታማኝ መራጮች መስጠት የሚሉ ናቸው። መያድ እነዚህ ሁሉ በሰፊው የተከናወነባቸው ምርጫ ነፃ ፍትሐዊና ሰላማዊ ምርጫ ሊሆን አይችልም ብሏል። የመያድ ሥራ አስፈጻሚ አባልና የሰሜን ቀጠና ኃላፊ አቶ አዳነ ጥላሁን ይህ ምርጫ የገዢ ፓርቲ በስሙ ስለ ዲሞክራሲ የሚለፍፍበት በተግባር ግን አፋኝነቱን ያረጋገጠበት ምርጫ ነው፣ ይህ ምርጫ ነጻና ፍትሐዊ እንዲሁም ሰላማዊ እንደሆነ ይገለጽ እንጂ በተግባር የታየው ግን የዚህ ተቃራኒ ነው። ሰው እየደበደቡ፣ እያሰሩ፣ እያንገላቱ ከመኖሪያ እያፈናቀሉና የግድ ንብን ምረጡ ብለው ለማስፈራራታቸው ተጨባጭ መረጃ ባለበት ሁኔታ እንደት ብሎ ነፃ ፍትሐዊና ሰላማዊ ምርጫ እንደተካሄደ የሚያውቀው አፋኙ ስርዓት ብቻ ነው። መያድ በእነዚህና በሌሎች በዘረዝራቸው ምክንያቶች በርከት ያሉ አቋሞችን ይፋ አድርጓል። ጥያቄዎችንም አስተላልፏል። በአሁኑ ወቅት በፖለቲካ አመለካከታቸውና አስተሳሰባቸው ታስረዋል ያላቸው የፖለቲካ እስረኞች በአስቸኳይ እንዲፈቱ ከምርጫው ጋር በተያያዘ የወንጀል ድርጊት ተፈጽሞባቸዋል ባላቸው አባሎቹ ላይ ወንጀል የፈጸሙ የገዢው ፓርቲ ካድሬዎች ለፍርድ እንዲቀርቡ የሚሉና የመሳሰሉ ጥያቄዎች መያያድ በጽሁፍ መግለጫው ላይ አስፍሯል። በመጨረሻም በእነዚህ ተፈጽመዋል ባላቸው ድርጊቶች ምክንያትና በአጠቃላይ በምርጫው አካሄድ እንደማይስማማ ገልጾ ምርጫውን እንደማይቀበለውም መኢአድ አስታውቋል። አቶ አዳነ ጥላሁን የ2007 ዓ.ም ምርጫ ታዋቂ የሆኑ ዓለም አቀፍ ታዛቢዎችና ከፖለቲካ ገለልተኛ የሆኑ የሲቪክ ማህበራት ባልተገኙበት ኢህአደግ ባደራጃቸው የሲቪክ ማህበራትና አባብሎ ወደ ታዛቢነት ባሰማራቸው የምርጫ ታዛቢዎች በተገኙበት የተካሄደ በመሆኑ ይህንን የፖለቲካ ድራማ የተከናወነበት ምርጫ መኢአድ የማይቀበለው መሆኑን አበክ እናስታውቃለን። ወደፊት መኢአድ ምን ለማድረግ እንዳቀደ ከጋዜጠኞች ለቀረበው ጥያቄም የመያድ ሊቀመንበር አቶ አበባው መሀሪ ፓርቲያቸው ተፈጠረ የተባለውን ችግር ለመፍታት የሚከተለውን መንገድ ጠቁመዋል። ከሌሎች ፓርቲዎች ጋራ መክረን ዘክረን ምን እናድርግ የሚለውን ለምርጫ ቦርዳ ቤት ለማለት እንደገና ወደ ፍርድ ቤት ለመሄድ መክረን ዘክረን የምናደርገው ይሆናል። ከዚህ ያለፈ ሌላ ሊሆን አይችልም። ያለው ሁኔታ ትክክል አይደለም ብለናል። ትክክል አይደለም ካል ትክክል አለመሆኑን የምናሳይበት ወደ ሕግ አካላት መሄድ አለብን። በመግለጫው ላይ ከተሳተፉት ጋዜጠኞች አንዳንዶቹ ለመያድ አመራር አባላት ያቀረቧቸው ጥያቄዎች በምርጫ ውጤት ላይ ብቻ ያተኮሩ አልነበሩም። የአንዳንድ የመያድ አመራርና ተራ አባላትንም ስም በመጥቀስ ከሀገር ወጥተው ከሰላማዊ ትግል መሰናበታቸው ወይንም በሽብር ወንጀል ተጠርጥረው በቁጥጥር ስር መዋላቸውን በመጠቆም መያድ በዚህ ላይ ያለውን አቋም ግልጽ እንዲያደርግ ጠይቀዋል። አቶ አውባው መሀሪ በስም የተጠቀሱት ሰዎች ቀደም ሲል የመያድ አባላት እንደነበሩ አረጋግጠው አሁን ይዘውታል ስለሚባለው አቋም ግን ድርጅቱ እንደማያውቀው እንደማይመለከተውም አስረድተዋል። መያድ የሚከተለው የትግል መንገድም ሰላማዊ ብቻ ነው ሲሉ አረጋግጠዋል። ከምርጫው መጠናቀቅ ወዲህ የተለያዩ ፓርቲዎች በመግለጫ መልክ ለሚያወጡት ቅሬታና ክስ ከምርጫ ቦርድ ምላሽ ለማግኘት አልቻለም። ይሁንና ምርጫ ቦርድ ከፓርቲዎች የሚመጡ አቤቱታዎችን በተመለከተ ችግሮችን በገለልተኝነት ለመፍታት ሁልጊዜም እንደሚተጋ በተደጋጋሚ ሲገልጽ ቆይቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ፕሮግራማችን እስከ ምሽቱ አንድ ተኩል ይቀጥላል። ወደ የሚቀጥለው ዘገባ ልውሰዳችሁ። ዘ ስታንዳርድ የተባለው የኬንያ ጋዜጣ በዌብሳይቱ እንደዘገበው ባሳለፍነው ቅዳሜ ግንቦት 22 2007 ድንበሩ አቅራቢያ በኢትዮጵያ መንግስት ወታደሮችና በኦሮሞ ነጻነት ግንባር መካከል በተካሄደ የተኩስ ልውውጥ መካከል አንድ ኬንያዊ ተገድለዋል። የሞያሌ ሆስፒታልም ወረራ ተካሄዶበታል። ሰራዊቱ የሚዋጋው ኢትዮጵያ ውስጥ መሆኑን የገለጹት የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ በመንግስቱ ኃይሎች ላይ የኃይል እርምጃ ወስደናል ይላሉ። ከኢትዮጵያ መንግስት በኩል እስካሁን የተሰጠ ምላሽ አላገኘንም። የአፋን ኦሮሞ አገልግሎት ባልደረባ ጃለኔ ገመዳ ተከታትለዋለች። ሰሎሞን ክፍሌ ነው የሚያቀርበው በተኩስ ልውውጡ መሃል የተገደሉት ሰው ቦሩ ሁካ የተባሉ የ55 ዓመት ዕድሜ ያላቸው የፉል ጎስፕል አንደኛ ደረጃ ትምህርት ቤት ኬንያዊ ዘበኛ መሆናቸውን ቶማስ አቱቲ የተባሉት የሞያሌ ፖሊስ ኃላፊ ለይተዋቸዋል። ብሔራዊ መንግሥቱም ወዲያውኑ የኦነግ ሚሊሻዎች ኬንያ ግዛት ውስጥ አልነበሩም ብሏል። የማርሳቢት ክፍለ ግዛት ኮሚሽነር ፒተር ቱኩ ወደ ኋላ እንዳስረዱት ደግሞ የኢትዮጵያ ተዋጊዎች ከዚህ ቀደም በበርካታ የተለያዩ ጊዜያት ኢሌሬትና ሶሎሎ አካባቢዎች ታይተዋል ብለዋል። በእርግጥ ለችግሩ መፍትሄ የሚጠበቀው ከናይሮቢ ቢሆንም ይህ በኢትዮጵያውያኑ ኃይሎች የሚካሄደው የድንበር መዝለል ጉዳይ በጥልቅ አሳስቦናል ሲሉም ፒተር ቱርኩ መናገራቸውን ስታንዳርድ ሚዲያ የተባለው የኬንያ መገናኛ ብዙሃን ድረገጽ ዘግቧል። ድረገጹ በማከልም በሞያሌ የሚገኘው ሆስፒታል ውጊያው ከተካሄደ በኋላ አብዛኞቹ ታካሚዎች በፍርሃት ለቀው በመውጣታቸው እሁድ ዕለት የቀሩት ሁለት ወንዶችና አንዲት ሴስት ሦስት ሰዎች ብቻ እንደነበሩ ታጣቂዎችም ሠራተኞቹን ገብተው ያዋክቡ እንደነበር አስረድቷል። ጃለኔ ያነጋገረቻቸው የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ እንደሚሉት ግን ኃይሎቻቸው የሚዋጉት ኢትዮጵያ ግዛት ውስጥ ብቻ ነው። ወሰድን ያሉት የቅርብ ጊዜው የኃይል እርምጃም የትና መቼ እንደሆነ አስረድተዋታል። የኦሮሞ ነጻነት ግንባር ሰራዊት ባለፈው እሁድ በሞያሌ አካባቢ በሞያሌ ከተማ ወታደራዊ እርምጃ ወስዷል። በዚህም እርምጃ አስራ ሁለት የጠላት ወታደሮች ሲገደሉ፣ ከአስር በላይ የሚሆኑ ደግሞ ቁስለኛ ሆነዋል። የኦሮሞ ነጻነት ግንባር ሰራዊት ይህንን እርምጃ የወሰደው ለኦሮሞ ህዝብ፣ ውሳኔ ላይ ተበክዞ የሚደርስበትን ጭቆና አፈና፣ በሰሞኑ በተካሄደው ምርጫ አሳኮ የሚወሰዱትን እርምጃ ከህዝቡ ለመከላከል ብሎ ነው። የኬንያ ስታንዳርድ ጋዜጣ ድረገጽ ዘገባዎች የኢትዮጵያ ሰራዊት ድንበር ዘሎ በመግባት ጥቃት ማካሄዱን ገልጸዋል። እርሶ ምን ይላሉ? ስትልም ጠይቃለች። ያለኔ የኦነጉን ቃል አቀባይ አቶ ቶሌራ ይመልሳሉ። የኦሮሞ ነፃነት ግንባር ሰራዊት ኬንያ ውስጥ የሚዋጋበት ምክንያት የለውም። የኬንያ ህዝብ የራሱ መንግስት አለው፣ በራሱ የሚተዳደር ህዝብ ነው። ስለዚህ የኦሮሞ ነፃነት ግንባር ከኬንያ ጋር ምንም የሆነ ግንኙነት የለውም። በተለምዶ ግን የኢትዮጵያ ሰራዊት ምንጊዜም በኦሮሞ ነፃነት ሰራዊት ሲጠቃ አካባቢ ያሉ ህዝቦች የኦሮሞ ተወላጆች በመሆናቸው ብቻ በየጊዜው ወረራ እያካሄደ ሆስፒታሎችን ይዘርፋል፣ ሰው ይገላል፣ ያፍናል፣ ሀርት ይዘርፋል። ይሄ የተለመደ ለብዙ አመታት ሲካሄድ የቆየ የወያኔ ሰራዊት ተግባር ነው እንጂ የኦሮሞ ነጻነት ሰራዊት ኬንያ ምን አለውና ነው እዛ ውስጥ የሚዋጋው? የሚዋጋበት ምክንያት የለም። ከአሁን በፊትም አልተዋጋም ወደፊትም የሚዋጋበት ምክንያት የለም። ይሄ የሀሴት እንትን ነው። ወያኔዎች ሁሉ ጊዜም አንድ እርምጃ ሀገሮች ሊወሰድባቸው አካባቢውን ያለውን ህዝብ በሙሉ ለማሰራራትና አስገድዶ የራሳቸው ታዛዥ ለማድረግ የሚወስዱት እርምጃ ነው። ይሄ ደግሞ በኦሮሞዎች አካባቢ ብቻ ሳይሆን የኦሮሞ ነጻነት ሠራዊት በማይንቀሳቀስባቸው አካባቢ ቱሉ ቱርካና ወደሚባለው አካባቢ ድረስ እየሄዱ የአካባቢውን ህዝብ እንደዚህ ኦነግን አንዱ እያሉ የኦሮሞ ተወላጆች ያልሆኑ ኬንያውን ቱርካና የሚባሉ ቦታ ግን በየጊዜው ሲያቆፍላቸው ሲማረቻቸው፣ ሲገላቸው እንደነበረ የሚታወቅ ጉዳይ ነው። የተከበራቸው አድማጮች፣ ይህን ዘገባ አስመልክቶ ከኢትዮጵያ መንግስት በኩል እስካሁን ያገኘነው ምላሽ የለም። ጥረታችን ይቀጥላል። ረዘም ያለ የመጨረሻው ትንታኔ ይቀጥላል። በደቡብ ሱዳን ሁለት ስቴቶች ወይም ክልሎች ውስጥ በተቀሰቀሰው ከባድ ውጊያና በረሃብ ምክንያት ከመቶ ሺህ በላይ ደቡብ ሱዳናውያን ባለፉ ሁለት ወራት ውስጥ መፈናቀላቸውንና መሰደዳቸውን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር አስታውቋል። ሊሳሽ ላይን ከጄኔቫ የዩኤንኤችሲአር ጠቅላይ መስሪያ ቤት ዘግባለች። ባልደረባችን ገብሬ ገብረ መድህን ደግሞ በኢትዮጵያ የዩኤንኤችሲአር ቃል አቀባይ አቶ ክሱት ገብረ እግዚአብሔርን አነጋግሯል። በነገራችን ላይ በተያያዘ ዜና ስለ ደቡብ ሱዳንም እኔ ያቀረብኩት ዘገባ አለ። ሰለሞን፣ ቀጥሎ ይቀርባል። አሁን ወደ ሰለሞን። የዩኒቲና የአፐር ናይል አዲስ ውጊያዎች ከመቶ ሺህ ሰው በላይ ከሰላማዊ ኑሮው ከመነቀሉና ለስደትና ለእንግልት ከመዳረጉ በስተቀር ስድስት መቶ ሃምሳ ሺህ የሚሆን በቀውስ ውስጥ ተውጦ የሚገኝ ሰውም ለዕለት ጉርስና ኑሮው የሚሆን እርዳታ እንዳያገኝ ተገዷል። ግብረሰናይ ድርጅቶች እሳቱን እየሸሹ ለመውጣት ተገደዋል። ወደ አጎራባቾቹ ሱዳን፣ ኢትዮጵያና ዩጋንዳ የሚገባው ደቡብ ሱዳናዊ ቁጥርም ድንገት ተጠቅሟል ይላሉ፣ የስደተኞች ጉዳይ ኮሚሽነሩ ቃል አቀባይ አድሪያን ኤድዋርድስ። እዚያው ወደ ሱዳን ዋይት ናይል ወይም ነጭ አባይ እና ደቡብ ኮርዶፋን ግዛቶች ስድስት ሽህ ደቡብ ሱዳናውያን መግባታቸውን ኤድዋርድስ ጄኔቫ ላይ አስታውቀዋል። በሲቪሎች ላይ ግዙፍ መዘዝ ያስከተለ ሌላ አሳዛኝ ሞገድ ወይም ማዕበል ውስጥ ገብተናል። ባለፈው ሳምንት ውስጥ የደቡብ ሱዳን ፕሬዚደንት ሳልቫኪር ለሀገራቸው ተመድበው የነበሩትን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ቶቤላንዘርን አባረዋል። ምክንያቱ ግን ጁባ ምን እንደሆን አልገለጸችም። የመንግስታቱ ድርጅት የኢንፎርሜሽን ኃላፊ አህመድ ፋውዚ ጄኔቫ ላይ ለሊሳ ነግረዋታል። ሀገሪቱ ውስጥ ያለው ሁኔታ በጣም አሳሳቢ ነው። ለዚህ ነው ደቡብ ሱዳን ተልከው የነበሩትን የረድኤት ባለሥልጣን ለማባረር መንግሥቱ መወሰኑን ዋና ጻፊ ባንኪሙን ራሳቸው ያወገዙት። ይህ የተበላሸ የተባለው የደቡብ ሱዳን ሁኔታ የመንግስታቱ ድርጅትን አሁንም እንዳስጨነቀው ነው። የድርጅቱ ኃላፊ ሚስተር ባን ካናዊቱ ዩጂን ኦውሱን በላንዘር እግር እንዲገቡ በወዲያኛው ሳምንት ሾሟቸዋል። ለጊዜው የደቡብ ሱዳን መንግስትም ሙሉ በሙሉ እንዲተባበር ጠይቀዋል። ለመሆኑ ይህ የደቡብ ሱዳን ሁኔታ ምን ይመስላል? ባልደረባዬ ገብረ ገብረ መድህን ማምሻውን ወደ አዲስ አበባ ደውሎ በዚያ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን አነጋግሯል። እኔ ኢትዮጵያ ውስጥ ነው ያለሁት፣ ስለዚህ ስለ አጠቃላይ ስለ ሪጅኑ ማውራት ቢቸግርም፣ ይሄ ግን ይፋዊ የመስሪያ ቤት መግለጫ ስለሆነ አንዳንድ ነገሮችን ባነሳ እንግዲህ መግለጫው የሚለው መቶ ሺ ደቡብ ሱዳናውያን በዚህ ባለፉት ሁለት ወራት በግጭት ምክንያት ከቤት ንብረታቸው ተፈናቅለዋል ነው የሚለው። ከነዚህ ውስጥ ስልሳ ሺዎቹ ከአገር ድንበር ተሻግረው ወደ ጎረቤት ሀገሮች ነው የሄዱት። ሰላሳ ሺህ ወደ ሱዳን፣ አስራ አምስት ሺህ ወደ ኢትዮጵያ እንዲሁም ሌላ አስራ አምስት ሺህ ወደ ዩጋንዳ ናቸው በተለይ የሄዱት። ይህም የሆነው አፐር ናይልና ዩኒቲ በተባሉ ሁለት ስቴቶች በተቀሰቀሰው ግጭት ምክንያት ነው። ከነዚህ ከተሰደዱት ውጭ ደግሞ ከስድስት መቶ ሀምሳ ሺህ በላይ የሚሆኑ ደቡብ ሱዳናውያን እርዳታ ማድረስ አይቻል፣ ምክንያቱም በጦርነት መካከል ሆነው እርዳታ ማድረስ አስቸጋሪ ስለሆነ በችግር ውስጥ እንደሚገኙ ነው መግለጫው የሚያሳስ ወደ ኢትዮጵያ የገባው ስደተኛ ቁጥር ምን ያህል ይሆናል? አቶ ክሱት ይመልሳሉ። አብዛኞቹ ከዘጠና ዘጠኝ በመቶ የሚሆኑት ወደ ጋምቤላ ነው የሚገቡት። ግጭቱ ከተፈጠረ እንደ ፈረንጆቹ አቆጣጠር ከዲሴምበር ሁለት ሺ አስራ ሶስት ጀምሮ ሁለት መቶ ስምንት ሺ ሰባት መቶ የደቡብ ሱዳን ስደተኞች ወደ ኢትዮጵያ ገብተዋል። ወደ ሶስት ሺ የሚሆኑት ወደ ቤኒሻንጉል ጉሙዝ፣ አሶሳ አካባቢ ከመግባታቸው በስተቀር ሌሎቹ በሙሉ ጋምቤላ አካባቢ ነው የሰፈሩት እና ለዚህ ሲባል ከስድስት የማያንሱ በተለያ ካምፖች መስርተን እዛ ውስጥ እየተጠለሉ ነው ያሉት። በዚህ አጋጣሚ አንድ ልገልጽ የምፈልገው ባለፉት ወራት በጎርፍ ምክንያት ከካምፕ ሌቾርና ኒሚፕ ከተባሉ ካምፖች ተፈናቅለው በየአካባቢው ሲኖሩ የነበሩ ረፊጂዎች ለማጠለል አዲስ ካምፕ እየመሰረትን ነበረ። ካምፑ ተመስርቶ ስደተኞቹም በሰላም ወደ አዲሱ ካምፕ መዘዋወራቸውን በዚህ አጋጣሚ ልግለጽ ፈልገል። ለመሆኑ የዩኤንኤችሲአር የኢትዮጵያ ቢሮ ይህንን ድንገተኛ ፍልሰትና ስደት ለማስተናገድ አቅም አለው እንዴ? እንግዲህ አቅም አንጻራዊ ነው። በጣም አስቸጋሪ ነው። እንኳን እንደዚህ በየጊዜው ፕሬዲክት የማታደርገው በየጊዜው ከፍ ዝቅ የሚል ቁጥር ቀርቶ የተረጋጋ ወርሃዊ ቁጥር ያላቸው አካባቢዎችም በጣም ውሱን ሀብት ነው ያለን። ስለዚህ አብዛኛው ትኩረታችን ወደ ህይወት አድን ስራ ላይ ነው እየተሰማራ ያለ ነው። ስለዚህ ለጤና ለምግብ፣ መጠለያ፣ እንደዚሁም ሽንት ቤትና ከጽዳት ጋር የተያያዙ ነገሮች ላይ ነው አብዛኛው ትኩረታችን። ይሄ ማለት ምን ማለት ነው? በአቅም ማነስ ምክንያት ሎንግ ተርም የሆኑ ስራዎችን ፕሮጀክቶችን ለምሳሌ ትምህርት፣ የገቢ ማስገኛ ስራዎች እና የመሳሰሉት ስልጠናዎች፣ በኋላም ከስደተኝነታቸውን ጨርሰው ወደ ሀገራቸው ሲሄዱም ሊጠቅማቸው የሚችሉ ነገሮች ከማድረግ ወደ ኋላ የምንልባቸው አጋጣሚዎች ነው ያሉት። ምክንያቱም ሪሶርስ በጣም ውሱን ነው። ስለዚህ ለተጠየቀው ጥያቄ በቂ ነው ባይባልም፣ በተቻለ መጠን ሁሌም ዝግጁነቱ ስላለ የተወሰነውን ያህል የተቻለውን ያህል ለህይወት አድን ስራ እየተሰራ ነው። በነገራችን ላይ አቶ ክሱት በአሁኑ ጊዜ ኢትዮጵያ እያስተናገደች ያለችውን ስደተኛ አጠቃላይ ብዛትም ለግብረ ነግረውታል። በአጠቃላይ ኢትዮጵያ አሁን በአሁኑ ወቅት ከአፍሪካ ትልቋ የስደተኞች መዳረሻ ሀገር ተብላ ነው የምትጠቀሰው። ቁጥሩም ወደ ሰባት መቶ ሺህ እየተጠጋ ነው ያለው። ትልቁ ቁጥር ደቡብ ሱዳኖች ናቸው። ቀጥሎ ሶማሊያውያን አሉ፣ ኤርትራውያን እና ሱዳናውያን ናቸው። ሌሎችም ትናንሽ ቁጥር ያላቸው ስደተኞች ኮንትሪቢት ያደርጉ ሀገሮች አሉ ግን በተለይ እነዚህ አራት ሀገሮች በተጠቃሽ ናቸው። በቁጥር አቶ ክሱት ገብረ እግዚአብሔር የዩኤንኤችሲአር የኢትዮጵያ ቢሮ ቃል አቀባይን ላመስግንና ወደ ተከታዩ የደቡብ ሱዳንን ቀውስ የሚመለከት ዘገባ እንሸጋገር። ሱዳን ካርቱም ማለት ነች በደቡብ ክፍል ለሚገኙት ሽምቅ ተዋጊዎች ከአየር ጦር መሳሪያ እያቀበለች ነው ሲል አንድ አዲስ ይፋ የወጣ ሪፖርት ከሷል። ኸርቱም ግና በዚህ ውዝግብ እጄ የለበትም ስትል ታስተባብላለች። የቪኦኤው ጌብ ጃስሎ እንደዘገበው ደግሞ የተባለው የጦር መሳሪያ የማቀበሉ ሂደት በመንግስቱና በተቃዋሚ ኃይሎች መካከል የዛሬ ሁለት ዓመት የተቀሰቀሰ ውጊያ እንዲቀጥል አድርጎታል ሲሉ ተንታኞች ይናገራሉ። አዲሱ አበበ ይዟል ዝርዝሩ ነው። ዋና ቢሮ ሎንዶን የሆነው የተንታኞቹ ቡድን ግጭት ቀስቃሽ መሳሪያዎችን የሚመረምረው ቡድን ማለት ነው፣ ይፋ ባደረገው መረጃ መሠረት የደቡብ ሱዳኑ ኤስፒኤል ጦር ባለፈው ዓመት መጨረሻ ገደማ ከተቃዋሚ ኃይሎች የተያዙ ልዩ ልዩ ጦር መሳሪያዎች፣ እንዲሁም ጥይቶች ጭምር ተገኝተዋል። ከደቡብ ሱዳን ተዋጊ ቡድንም ጆንግሌ ግዛት ውስጥ ትላልቅ አዳፍን የመገኘቱን አመልክቷል። በአብዛኛዎቹ ጦር መሳሪያዎች ላይ የሱዳን ስሪቶች መሆናቸውና ያም ባለፉት ጥቂት ዓመታት ጊዜ መሆኑ ተገልጧል። ጆና ሌፍ የቡድኑ የኦፐሬሽን ክፍል ዲሬክተር ናቸው። መሣሪያዎቹ የተሠሩበት ቀን ሲታይ ሱዳን ለሽምቅ ተዋጊዎቹ ጦር መሣሪያ በማቀበሉ ተግባር ቀጥተኛ ተሳትፎ እንዳላት ይገልጣሉ ብለዋል ስ ብዙዎቹን ባለፈው ዓመት እንደ አውሮፓውያን አቆጣጠር በ2014 የተፈበረኩትን መሳሪያዎች በተመለከተ በአብዛኛው ስሪታቸው ከሱዳን ሆኖ ለሽምቅ ተዋጊው ኤስ ፒ ኤል ኤ ቡድን የተሰጡ መሆናቸውን መናገር ይቻላል። የተንታኞቹ ሪፖርት እንዳመለከተው ከሆነም አንዳንዶቹ ቻይና ስር የሆኑና እንደ አውሮፓ አቆጣጠር በ2014 ሚያዝያ ወር ቤንቲው ከተማ ውስጥ በሚገኝ መስጊድ ላይ ጥቃት እንደደረሰ በጥቃቱም የተባበሩት መንግስታት ድርጅት 287 ሲቪሎች መገደላቸውን እንደገለጠ ተመልክቷል። ሪፖርቱ አክሎም ጦር መሣሪያዎቹ ከአየር የተወረወሩ ለመሆናቸው መሬት ሲነኩ የደረሰባቸው ብልሽት መረጃም ነው ይላል። መሳሪያዎቹ የታሸጉ ቢሆኑም እንኳን መሬት ሲነኩ በሚፈጠረው ሁኔታ ወይም ጫና የተነሳ አንዳች ብልሽት ወይም ውድመት ይታይባቸዋል። እናም አንዳንዶች ተጣመው ቅርጻቸውም ተበላሽቶ እንደሚገኙ አስተዋል። በዚህም የተነሳ አንዳንዶቹ ታሽገው የተወረወሩት እንኳ መሬት ከደረሱ በኋላ ሊከፈቱ እንዳልቻሉ ተመልክተናል። ካርቱም ይህን ሪፖርት ደጋግማ አስተባብላለች። እንዲያውም የደቡብ ሱዳንን ውዝግብ በማራገብ ወይም በማባባስ የምናገኘው ትርፍ የለም ሲሉ ባለሥልጣናቷ ተናግረዋል። ደቡብ ሱዳን ውስጥ የሚካሄደው ውጊያ ከቅርብ ሳምንታት ወዲህ እየተባባሰ መጥቷል። ይህም የሆነበት ምክንያት ሁለቱ ወገኖች በላይኛው ናይል ግዛት ያለውን ነዳጅ ለመቆጣጠር ባላቸው ፍላጎት እንደሆነም ተመልክቷል። የተባበሩት መንግሥታት ድርጅት ውጊያው ይቆም ዘንድ ደቡብ ሱዳን ላይ የጣለውን የጦር መሳሪያ ማዕቀብ የአፍሪካ ሕብረት ደግፎታል። ማዕቀቡ አንዳንድ ለግጭቱ ተጠያቂ ናቸው የተባሉ አካባቢዎችንም እንደሚያጠቃልል ታውቋል። አድማጮች ፕሮግራማችን በ1430 ነው መካከለኛ መንገድ ሲካሄድ ቆይቶ የግማሽ ሰዓቱ ስርጭት ማለት ነው እዚህ ላይ ተፈጽሟል። ያስተናገድኳቸው አዲሱ አበበ ነኝ። ጽዮን ግርማ ፕሮግራሙን መርታልናለች። መልካም ምሽት። በመደበኛው ምሽቱ ሶስት ሰዓት በምናቀርበው ፕሮግራም እንገናኛለን። መልካም ምሽት።